Now, of course. ፈገግ ያልኩ ይለታ ደስ ያለኝ እንደሆነ አትምጪ ቅሪብኝ በፊደል ሰክር እንዳት በጠብጭኝ ፈገግ ያልሽም ጊዜ ደስ ያለሽ እንደሆን ግድ የለም እራቂኝ። እንዴት አዝናለሁኝ ወይንና ሙዚቃ ሕይወት ነው ብለሽኝ አሁን ግን ብቅ በይ ተስፋዬ የተሟጦ ሐዘን ሰንቄ ያለው ያምራሉ ካልሻቸው ካይኖቼ ኮረጆ እምባ ቋጥሬ ያለው ብቅ በይ ግድ የለም። አይኖቼ ካዮሽ አንድ ቀን አልፎኛል፣ ናፍቆትሽ ጎድቶኛል፣ ጠረንሽ አምሮኛል። ፍቅር በእኛ ቀንቶ እኛ ፍቅር ሆነን ፍቅር አይደለሁም ፍቅር እስከሚለን እኔና ናፍቆቴ እንጠብቅሻለን። ጥተሽኝ ስትሄጂ ጥለሽኝ ስትሄጂ ካትክልቶች ስፍራ አበቦች ካሉበት ሱፍ አበባውን ኩኝ ሾህ የበዛበት ጥተሽኝ ስትሄጂ እረኞች ካሉበት ከከብቶች አውድማ ዋሽንቶኝ የቀረው ሲቃ የበዛበት የትዝታ ዜማ። ባክ ሽቴጌ ወዳጅ ሆይ ነይ ብቅ በይ ግድ የለም ሁሉም ያንቺ ሆኗል፣ የኔ የምለው የለም። ፍቅርን ረግጨው፣ ቅናት አሳይቼው፣ ፍቅር እኔን አምኖኝ ተበለጥኩኝ ብሎኝ የእንባዬን አበባ ከአይነ ጫፍ ቀንጥሼ፣ በጸብ በክርክር በንዴት ለውሼ ናፍቆትን የሚያህል ውበት እየታየ ፍቅር የምንለው እየተሰቃየ እምባዬ ልሰጥሽ መዳፌ ላይ ይዤው አትወደኝም ብለሽ መጥፋትሽ ለምንድነው? ነው ወዳጄ ሆይ ነይ ብቅ በይ ግድ የለም ሁሉም ያንቺ ሆኗል። የኔ ምለው የለም እንኳን በዚህ ምድር ሰማይ ምድር አልፎ በምትመጣው ዓለም እኛን በሚመስሉ በፍቅረኞች ገዳም ሰማይ ብራና ላይ እኔ ግጥም ሳይኖር ከኮከብ ዋንጫ ላይ ወይናችን ቢጨመር እንኳን በመጎንጨት በመርጨት ቢሰከር ላንቺ ያልነገርኩሽ አለኝ ታላቅ ምስጢር ላንቺ ያልነገርኩሽ ይሄ ታላቅ ነገር። ናፍቆትሽ ጎድቶኛል፣ ጠረንሽ አምሮኛል፣ ባይኖቼ ካየሁሽ አንድ ቀን አልፎኛል። ፍቅርን ያህል ነገር ናፍቆት ከረገጠው ደስታ ምናችን ነው ሳቅስ ምን ሊባል ነው ይልቅ በእኔ ግጥም በድምፅሽ ቅላጤ? ቃላችንን አንድ አርገን ድምፅሽን ከድምፄ ብርጭቆ እያጋጨን፣ ዓለምን እንትፋት፣ ደስታን እናስክራት። ምክንያቱም እኔናንቺ ማለት በደስታችን ጊዜ እኛ ሳቅ ሳንሆን በሳቃችን ምክንያት የሚፈስን ባነን አሰረ ንጉስ እጣኑን አጭሶ፣ ሽቶን ረጭቶ ምንጣፉን አንጥፎ አልጋውን ዘርግቶ ያንቺ ንጹሕ ፍቅር ከጎዳና ቆሟል ወዳጄ ሆይ ነይ እንኳን እስ መኝታሽ ፍልሚሽ ተዘጋጅቷል። በዓይኖቼ ካየውሽ አንድ ቀን አልፎኛል። ናፍቆትሽ ጎርቶኛል፣ ጠረንሽ አምሮኛል። ፍቅር በእኛ ቀንቶ እኛ ፍቅር ሆነን ፍቅር አይደለሁም ፍቅር እስከሚለን እኔና ናፍቆቴ እንጠብቅሻለን። እባክሽ ጤጌ ወዳጄ ሆይ ነይ ብቅ በይ። ግድ የለም ሁሉም ያንቺ ሆኗል፣ የኔም ምለው የለም። ናፍቆት በተሰኘችው የገጣሚ ኤፍሬም ስዩም የብርሃን ክንፎች የግጥም ሲዲ ያገኘናትን ሳምንቷን ምርጥ ግጥም ነበር ያሰማናችሁ የእሁድ ሚያዝያ 2 2008 ዓ.ም የራዲዮ መጽሔት ፕሮግራማችን መግቢያ ያደረግናት። አዎ ፕሮግራማችን ተጀምሯል። ኤፍሬምንም እናመሰግናለን። አፋር በማዲንጎ ሰይወጣ ደክመኝ እንጂ አደክመኝ እንጂ I see an uncle, we must have done yard. I'll be sure to put it in the tallest. I'm a young cheap. What's the decision? all و من على يا يا